የእንግሊዝ ቅኝ ገዢዎች ወደ ግብፅ የሚፈሰውን የናይል ውሃ ፍሰት መጠን አስተማማኝ ለማድረግ ልዩ ልዩ ስምምነቶችን አስፍረው የነበር ቢሆንም ኢትዮጵያ ግን በስምምነቱ እንደማትገዛ ስትገልጽ ነበር የቆየችው። እንደ አውሮፓ አቆጣጠር በ2011 ዓ.ም የተጀመረውና ግንባታው ሲጠናቀቅ በአፍሪካ ትልቁ የኃይል ማመንጫ ግድብ ይሆናል የሚባለው የሕዳሴ ግድብ ሲጀመር ግን ሱዳንና ግብፅ ተቃውሟቸውን በልዩ ልዩ መንገድ ሲገልጹ ቆይተዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ ውዝግቡ የቀነሰ ቢመስልም መሠረታዊው ችግር ግን አሁንም እንዳልተቃለለ ነው የሚታወቀው። ግብፅ የኢትዮጵያው ግድብ የሚደርሳትን የውሃ መጠን ሊቀንሰውና በመስኖ ላይ የተመሠረተውን የግብርና ክፍለ ኢኮኖሚ በማዳከም የምግብ ዋስትናዋን የሚያሳጣት እንዳይሆን የምትሰጋ ሲሆን፣ ሱዳንም እንደዚሁ የውሃው መጠን እንዳይቀንስ ትሰጋለች። ኢትዮጵያ በበኩሏ ከዚህ ግድብ 6450 ሜጋዋት የኤሌክትሪክ ኃይል በማመንጨት ኢኮኖሚያዋን ልታሳድግና ልታዘምን ትፈልጋለች። በመሆኑም ሦስቱም አገሮች በጉዳዩ ከመወዛገብ ይልቅ ተደራድረው ጥቅሞቻቸውን እንዲያስጠብቁ ነው የጥናቱ ጽሑፍ የሚጠቁመውና የሚያሳስበው። በክራይሲስ ግሩፕ የአፍሪካ ቀንድ ፕሮጀክት ምክትል ኃላፊ የሆኑት ሚስተር ሙሩቲ ሙቲንጋ በስልክ ለዶቸ ቬለ እንደገለጹት ስምምነቱ ከዘገየ ግጭት ሊከሰት ይችላል። ሶስቱ አገሮች ግድቡ ውሃ ከመሞላቱና ስራ ከመጀመሩ በፊት ስምምነት ላይ ካልደረሱ ግጭት ሊከሰት ይችላል በማለት የጥናት ጽሁፉ አገሮቹ ቀድመው ውዝግባቸውን መፍታትና ስምምነት ላይ መድረስ እንዳለባቸው ያሳስባል ብለዋል። ውዝግቡ የሚፈታባቸውን ቅደም ተከተሎች በማሳየትም በመጀመሪያና በአስቸኳይ ግድቡ የሚሞላበትን ጊዜ መጠን በሚመለከት በተለይ ኢትዮጵያና ግብጽ ሊስማሙ ይገባል። ኢትዮጵያ በሶስት ዓመታት ውስጥ ግድቡን ልትሞላ ሀሳብ አቅርባ የነበር መሆኑን የገለጸው ዘገባው ግብፅ ግን ሙሌቱ እስከ 15 ዓመት ደረጃ በደረጃ እንዲሆን እንደምትፈልግ ታውቋል። በመሆኑም በቅድሚያ ሁለቱ አገሮች የሚስማሙበትን የጊዜ መጠን በአስቸኳይ ሊወስኑ ይገባቸዋል እንደ ጥናታዊ ዘገባውና እንደ ሚስተር ሙቲንግ አስተያየት ለዚህ ደግሞ በሶስቱ ሀገሮች መካከል መተማመን መፍጠር የሚያስፈልግ መሆኑን በመጥቀስም ሚስተር ሙቲንጋ ጠቅላይ ሚኒስትር አብይ አህመድ ሊያሳዩት የሚገባውን ተነሳሽነት ያነሳሉ። ጠቅላይ ሚኒስትር አብይ የሁለቱን ሀገሮች መሪዎች በመጋበዝ ግድቡ የደረሰበትን ደረጃና አካባቢውን እንዲጎበኙ ቢያደርጉ ጥሩ ስሜት ሊፈጥርና ለስምምነቱም ጅማሮ ሊሆን ይችላል በማለት መተማመንን ሊፈጥሩ የሚችሉ እርምጃዎችን አስፈላጊነት ገልጸዋል። በየሀገሮቹ የሚነሱና ያሉ የፖለቲካ እንቅስቃሴዎችና ለውጦች መሪዎቹ በሚያደርጓቸው ድርድሮች ላይ ተጽዕኖ እንዳላቸው ጥናታዊ ዘገባው የገለጸ ሲሆን ሚስተር ሙቲንጋም ይህንኑ ያብራራሉ። ለምሳሌ የኢትዮጵያው ጠቅላይ ሚኒስትር ከፍተኛ ሕዝባዊ ድጋፍ ቢኖራቸውም ብዙ ፈተናዎች አሉባቸው። በሱዳን መሪ ላይ የተነሳው ተቃውሞም ከፍተኛ ሲሆን በግብፁ መሪ ላይም ሁሉም ደስተኛ ነው ማለት ያስቸግራል፣ በማለት የየአገሮቹ የውስጥ የፖለቲካ ሁኔታዎች መሪዎቹ በሚያደርጉት ድርድርና በሚደርሱበት ስምምነት ላይ ተጽዕኖ እንደሚያሳድሩ አብራርተዋል። ግብፅ፣ ሱዳንና ኢትዮጵያ በናይል ወንዝ ላይ ከስምምነት እንዲደርሱ ሌሎች የውጭ አጋሮችም ገንቢ ሚና መጫወት እንዳለባቸው ባለሙያው ሚስተር ሙቲንጋና ጥናታዊው ዘገባም ያስረዳሉ። ለምሳሌ የአውሮፓ ኢንቨስትሜንት ባንክ ለኢትዮጵያ የግድብ ግንባታ ብድር ለመስጠት ያለውን ፍላጎት ከግብፅ ጋር ከሚደረገው ስምምነት ቢያገናኘው የአውሮፓ ሕብረትም ስምምነት ላይ ከደረሱ ሁሉንም ሊረዳ እንደሚችል ቢገልጽና የሳውዲ አረቢያና ቱርክ የመሳሰሉትም ተመሳሳይ እርምጃ ቢወስዱ ለመንግስታቱ ፈጥኖ ከስምምነት መድረስ አስተዋጽኦ ያደርጋል በማለት ዘገባው ለሚመለከታቸው ወገኖች ሁሉ ጥሪውን አስተላልፏል። ገበያው ንጉሴ ለዲ ደብልዩ ብራስልስ።